yes, yeah, be... Ye, the americas, radio table የአሜሪካ ድምጽ ራዲዮ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የረቡዕ ጥር 13 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን፣ ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታየ ነን። ባለፉት አስር ዓመታት ታይቶ በማይታወቅ መልኩ ምጣኔ ሀብታችን እያደገ ነው። የበጀት ጉድለታችን በሦስት አራተኛ ቀንሷል። የአክሲዮን ገበያ በዕጥፍ ጨምሯል። የጤና ጥበቃ ግሽበት በአምሳ ዓመታት ዝቅተኛ ደረጃ ላይ ደርሷል። ይሄ መልካም ዜና ነው ወገኖቼ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናቸው፣ በትናንት የሀገሪቱ ሁኔታ ንግግራቸው ይህንን ያሉት በአብይ ርዕስ እንመለስበታለን። ከዜናዎቻችን መካከል ደግሞ ቁንጅት። በፕሬዚደንቱ ንግግር ዙሪያ የምክር ቤቱ አባላት የተለያዩ አስተያየቶችን በተለይም በምጣኔ ሀብት ፖሊሲዎቻቸውና በኢራን የኒውክሊየር መርሃ ግብር ንግግር ድርድር ዙሪያ ድብልቅ ምላሽ ሰጥተውበታል። አሁን የሰዓቱን ዋና ዋና ዜና እናሰማችሁ። አሜሪካ ከምጣኔ ሀብት ቀውስና ጦርነት ወጥታ ወደ አዲስ ምዕራፍ እየተሸጋገረች ያለችበት ወቅት ላይ ትገኛለች ሲሉ ፕሬዚደንት ባራክ ኦባማ አስታውቀዋል። ፕሬዚደንቱ ትናንት ምሽት ላይ ለተወካዮች ምክር ቤቱ ጥምር ስብሰባ ባሰሙት ዓመታዊ ንግግራቸው ምጣኔ ሀብቱ እያደገ መሆኑን የአፍጋኒስታን ዘመቻም መጠናቀቁን አመልክተዋል። ፕሬዚደንቱ ይህንን የሀገሪቱ ሁኔታ ስቴት ኦፍ ዘ ዩኒየን ተብሎ የሚጠራውን የዘንድሮውን ንግግራቸውን ያሰሙት ተቀናቃኝ ሪፑብሊካን ፓርቲው እሳቸው ወደ መንበረ ስልጣን ከወጡ ወዲህ ለመጀመሪያ ጊዜ ሁለቱንም ምክር ቤቶች በተቆጣጠረበት የፖለቲካ መልክአ ምድር ነው። የፕሬዝደንቱ የሕዝብ ተቀባይነት እጅግ ተንኮታክቶ ከነበረበት ደረጃ አንሰራርቶ ባለበት ወቅት ነው። ሀገራችን ዛሬ በጠንካራ ሁኔታ ላይ ትገኛለች ያሉበትን የትናንት ንግግራቸውን ያሰሙት። ፕሬዝደንት ኦባማ በዚህ ንግግራቸው ባለመካከለኛ ገቢ አሜሪካውያንን ህይወት ለማሻሻልና የግብር ቅነሳ ለማድረግ የሀገሪቱን ዝቅተኛ ክፍያ ለማሳደግ ሁሉም ሰራተኞች እየተከፈላቸው የህመም ወቅት ፈቃድ ማግኘት እንዲችሉ የመሳሰሉ ሀሳቦችን ያቀረቡ ሲሆን እጅግ የናጠጡ ከበርቴዎች ላይ ግብር የመጨመር አዝማሚያ እንዳላቸው አመልክተዋል። ይህ በዚህ እንዳለ የዩናይትድ ስቴትስ የተወካዮች ምክር ቤት አባላት በተለይ በፕሬዚደንቱ የምጣኔ ሀብት ፖሊሲዎችና በኢራን የኒውክሊየር መርሃ ግብር ዙሪያ በዓለም አቀፍ ደረጃ በቀጠሉት ድርድሮች ላይ አተኩረው ድብልቅ ምላሽ ሰጥተዋል። ትናንት ማታ ሚስተር ኦባማ ንግግራቸውን ካጠናቀቁ በኋላ እንደራሲዎቹ የአናሳዎቹ ዴሞክራቶች መሪ ናንሲ ፔሎሲ የፕሬዚደንቱን ንግግር ለአሜሪካውያን ቤተሰቦች እድልና ብልጽግና ጠንካራ ራዕያቸውን ያንጸባረቁበት ሲሉ ገልጸውታል። ፕሬዚደንቱ ለባለ መካከለኛ ገቢ ቤተሰቦች መርጃ ያቀረቧቸውን መርሃ ግብሮችም አጉልተው አውስተዋል። ዘንድሮ የህግ መወሰኛ ምክር ቤትን የተቆጣጠሩት ሪፐብሊካን አባላት ግን ፕሬዚደንቱ እነዚያ እቅዶቻቸውን የሚያስፈጽሙበት ወጪ ከየት ሊመጣ ነው የሚሉ ጥያቄዎችን አንስተዋል። ሴናተር ኮሪ ጋርድነር አዲስ ግብር ክፍያ በመጀመር ገቢ የማምጣትን ሀሳብ ይቃወማሉ። የፕሬዝደንቱ ንግግርና የተሰጡበት ምላሾች ከዜና ቀጥሎ በአብይ ርዕስ ይሰማል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የየመን ፕሬዚደንት አብዱረቦ መንሱር ሀዲ ትናንት ቤተ መንግስቱን በተቆጣጠሩት ሁቲዎቹ ሚሊሺያዎች እንደተከበቡ ናቸው። ትናንትና ዋና ዋና የመንግስት ህንጻዎችን የያዙት ሁቲዎቹ ዛሬ በታንክ መዲናዋ ሰንአ ውስጥ ሲዘዋወሩ ተስተውለዋል። ፕሬዚደንቱ በነጻነት መውጣት መግባት ይችላሉ የተባለ ቢሆንም አማጽያኑ መኖሪያ ግቢያቸውን የማለትም ቤተ መንግስቱን ከበው ሲጠብቁ ተስተውለዋል። ጠቅላይ ሚኒስትሩ ካሊድ ባህር ሊመሩት የነበረውና ታቅዶ የነበረ የካቢኔ ስብሰባን በጸጥታ ስጋት ምክንያትና ሚኒስትሮቹ የሚደርሱበት መንገድ ባለመኖሩ ተሰርዟል ሲሉ የመንግስቱ ቃል አቀባይ ተናግረዋል። በዚህም ላይ በመጽሔት ክፍለ ጊዜ ዘገባ ይታከልበታል። የናይጄሪያው ጽንፈኛ ቡድን ቦኮ ሀራም ባጋ ከተማ ውስጥ የተፈጸመውን ጅምላ ጭፍጨፋ ያደረስኩት እኔ ነኝ ሲል ኃላፊነት ወሰደ። ጥቃቶቹ ይቀጥላሉ ሲልም ቦኮ ሀራም ዝቷል። ዛሬ በኢንተርኔት በተሰራጨ የቪዲዮ መልእክት የጽንፈኛ እስላማዊው ቡድን መሪ አቡበከር ሸካው የበጋውን ፍጅት ያደረስነው እኛንን ገና እንፈጃለን ሲል ይሰማል። የቦኮ ሀራም ተዋጊዎች በሺዎች የሚቆጠሩ ጠመንጃዎች፣ ፈንጂዎች፣ ሮኬት መተኮሻዎች፣ መትረየሶችና ብዛት ያላቸው ሳጥኖች ሙሉ ጥይቶች ሲያሳዩ በቪዲዮው ላይ ይታያል። በባጋው ጥቃት የወረስናቸው መሳሪያዎች ናቸው ሲል አቡበከር ሼካው ተናግሯል። ሽምቅ ተዋጊው ቡድን ከተማይቱን ከመንግስቱ ጦር ነጥቆ ከተቆጣጠረ በኋላ በሺዎች የሚቆጠሩ መኖሪያ ቤቶች በእሳት አጋይቷል። የሞቱት ነዋሪዎች ቁጥር ከመቶ ሀምሳ እስከ ሁለት ሺህ እንደሚደርስ ተገምቷል። ወንጀለኞች የሚዳኙበት ዓለም አቀፉ ፍርድ ቤት በኬንያው ምክትል ፕሬዝደንት ላይ ላቀረበው ክስ የምስክርነት ቃሉን ይሰጣል ተብሎ የነበረ ሰው በቤቱ ደጃፍ ተገድሎ መገኘቱ ይታወቃል ተነግሯል። ብዙዎች እንደተስማሙበት ምስክር ይሆናል የተባለው ሰው የተገደለው ቃሉን እንዳይሰጥ ለማድረግ ነው። ይሁን እንጂ የግለሰቡ ማንነትም ሆነ የሚሰጠው የምስክርነት ቃል በውላ ለመታወቅ ጉዳዩን ይበልጥ አወሳስቦታል። የአሜሪካ ድምጹ ጌብጃ ስሎ ዘግቦበታል። አዲሱ አበበ ያቀርባል። ዓለም አቀፉ ፍርድ ቤት መጀመሪያ ለምስክርነት የቆጠረው ሜሻክ የቢ የተሰኘውን ሰው ነበር። ይሁንና ከሌሎች ምስክሮች ጋር በመነካካቱ ውድቅ ተደረገ። አቃቢ ሕጎችም ምስክሮችን የማዋከብና በጉቦ የመደለል ሁኔታ እየተካሄደ ነው በሚል ቅሬታ ማሰማት ጀመሩ። ሌላው ቀርቶ በኬንያው ፕሬዝዳንት ኡሁሩ ኬንያታ ላይ የተያዘውንም ክስ እንዳወሳስብባቸው አስረድተዋል። ሞቶ የተገኘው የየቢ ጉዳይ ግን በዚህ ወር መጀመሪያ ገደማ ሌላ አቅጣጫ ይዞ ብቅ አለ። ቤተሰቡ ለቀብር እየተዘጋጀ ሳለ ሌላ ቤተሰብ ይመጣና አስከሬኑ የሌላ ማለትም የሁሴን ዩሱፍ የተባለ ሰው እንጂ የየቢ አለመሆኑን ይናገራል። ቤን የተባለው የየቢ ወንድም ግን ምንም ስተት የለም ባይ ነው። እነዚህ ሰዎች ዘመዳቸው መጥፋቱን ያመለከቱበት የትም ቦታ የለም። ዛሬ ግን ይህ ሰው ሁሉ ሰው መሰማቱ አዲስ ዜና ነው። ቤተሰባችን በጣም አዝኗል። በነገሩ ለመወያየት ጠርተናቸዋል። ነገሩ ቢረብሻቸውም መጨረሻውን ለማየት ይጠብቃሉ። አሁን አስከሬኑ እየተመረመረ በመሆኑ ምንም ማድረግ አይቻልም። መጀመሪያ የየቢ አስከሬን የተባለውን የለም፣ የዩሱፍ ሁሴን ነው ያለው ይህ ቤተሰብ ቃሉን ለቪኦኤ ለመስጠት ፈቃደኛ አልሆነም። ፖሊስ ግን አስከሬኑ የሁሴን ለመሆኑ የጣት አሻራ እንዳቀረበ ተዘግቧል። የሆነ ሆኖ ሁሴንን መግደል ለምን እንዳስፈለገና የቢ የት እንደገባ አለመታወቁ ነገሩን ጭርሱኑ አወሳስቦታል። የጌታ ተከላካይ ጦር ወይም በእንግሊዝኛው ሎርድስ ሬዚስታንስ አርሚ የሚሉት ቡድን ከፍተኛ የተዋጊዎች መሪ ዶሚኒክ ኦንግዌን ለሄጉ ለዓለም አቀፉ የወንጀል ፍርድ ቤት ተሰጥቷል። ዛሬ ካለበት ከማዕከላዊ አፍሪካ ሪፑብሊክ በአውሮፕላን ተሳፍሮ ወደ ሄግ ከመላኩ በፊት የጤና ምርመራ ተደርጎለታል ተብሏል። ብዙም ሳይቆይ ፍርድ ቤቱ ፊት ይቀርባል ነው የተባለው። ዶሚኒክ በሶስት በሰብና ላይ የተፈጸሙ ወንጀሎች ክስ እንዲሁም ሌሎች አራት የጦርነት ወንጀል ክሶች ተመስርተውበት ልያ ሲፈለግ ከአስር አመታት ገደማ በፊት ቆይቷል ነው የተባለው። አሁን ነው የተያዘው። የዛምቢያ የምርጫ ኮሚሽን በአንዳንድ የምርጫ ወረዳዎች ድምፅ አሰጣጡ ለሁለተኛ ቀን በመቀጠሉ የፕሬዚደንታዊ ምርጫ ውጤቶችን ይፋ ማድረጉን አዘግይቶታል። የኮሚሽኑ ሊቀመንበር ኢሬን ማምቢሊማ በኮሚሽኑ ዌብሳይት ላይ ባወጡት መግለጫ ድምፅ አሰጣጡ ሳይጠናቀቅ ውጤቶችን ይፋ ማድረግ መራጩ ላይ የማይገባ ተጽዕኖ ያሳድራል ብለዋል። የድምፅ አሰጣጡ የተጓተተው በመጥፎ የአየር ሁኔታ ምክንያት መራጮች ወደ ድምፅ መስጫ ጣቢያዎች በጊዜ መድረስ እንዳይችሉ ስላደረገ ነው ማለታቸውን አንድ የሀገሪቱ ጋዜጣ ዘግቧል። የእስራኤል ፖሊሶች እንዳስታወቁት አንድ ፍልስጤማዊ ቴል አቪቭ ውስጥ በአንድ አውቶቡስ ውስጥና አጠገቡ የነበሩ ቢያንስ 11 ሰዎችን በጩቤ መውጋቱና ማክሰሉ ተነግረዋል። ሰውየው በመጀመሪያ የአውቶቡሱን ሾፌር ከወጋ በኋላ በርካታ መንገደኞችን አከታትሎ መውጋቱን ባለስልጣናቱ አስታውቀዋል። ከዚያም ሸሽቶ ሊያመልጥ ሲሞክር ከፊቱ ያገኘውን አንድ ሰው በጩቤ እንደወጋ ነው የተነገረው እንደሆነም ተነገረው የ23 አመቱ አጥቂ ፖሊሶች እግሩን በጥይት ከመቱት በኋላ በቁጥጥር ስር አውለውታል። የፖሊስ ቃል አቀባይ እንደተናገሩት ግለሰቡ ሀምዛ መሐመድ ማቱሩክ የሚባል በእስራኤል የተያዘው የዌስት ባንክ ነዋሪ ሲሆን ወደ እስራኤል የገባው በህገወጥ ወጥ መንገድ ነው ብለዋል። የእስራኤል መሪዎች ተጠርጣሪውን ሽብርተኛ ብለው ሲጠሩት የፍልስጤም ጋዛ ሰርጥ እስላማዊ መሪዎች ደግሞ ጀግና ብለውታል። ስለ ድርጊቱ ግን ኃላፊነት አልወሰዱም። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ፕሬዚዳንት ባራክ ኦባማ ያደረጉት የሀገሪቱ ሁኔታ መግለጫ ንግግር ዩናይትድ ስቴትስ በዓለም ጉዳዮች የበላይ ሆና ለመጫን ያላትን ፍላጎት የሚያንጸባረቅ ነው ብለዋል። ላቭሮቭ ይህንን ያሉት በርሊን ላይ በዩክሬን ጉዳይ ከሚከፈተው ለመነጋገር ከሚከፈተው ስብሰባ አስቀድመው ዛሬ ረቡዕ በሰጡት አስተያየት ነው። ዩናይትድ ስቴትስ የአጥቂነት ጎዳና ቀይሳለች ያሉት የሩሲያው የውጭ ጉዳይ ሚኒስትር፣ ሆኖም ሀገራቸው የዩክሬኑ ቀውስን ቢኖር ከምዕራባውያን ጋር ሽብርተኝነትን በመዋጋት መተባበሯን ትቀጥላለች ብለዋል። ሚስተር ኦባማ በትናንቱ ስቴት ኦፍ ዘ ዩኒየን ወይም የሀገሪቱ ሁኔታ ንግግራቸው ዩናይትድ ስቴትስ ከአጋሮቿ ጋር ጠንክራ ስትገኝ ሩሲያ ግን ምጣኔ ሀብቷ ምጣኔ ሀብቷ ተንኮታክቷል ብለዋል። የሩሲያ ምጣኔ ሀብት በተለይም በዩክሬኑ ቀውስ ሳቢያ ምዕራባውያን በጣሉባት ማዕቀብ ምክንያት እየተዳከመ መጥቷል። የዜናው ሰዓት አበቃ። አድማጮች ዜና የዓለም ዜናውን አድምጣችኋል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የረቡዕ ምሽት ፕሮግራማችን ነው። ዓለም እየጠበበት በምትሄድበት ጊዜ አንድ ሀገር በሽታ ሲነሳ ዓለም በሞላ ከጥቂት ጊዜ ውስጥ ሊያጥለቀልቅ ይችላል። ስለዚህ የአሜሪካ ፖሊሲ ይህንን በሽታ ወደ እኛ አገር ሳይመጣ እዛው እንከላከል በሚል መንገድ ነው። ኢቦላ የሚዋጉት የምዕራብ አፍሪካ ሀገሮች በተለይ ሶስት ሀገሮች እንርዳ ብለው እዛው እየረዱ ነው። ዶክተር ጌታቸው መታፈሪያ ይባላሉ። በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት በሚገኘው በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ፕሬዚደንት ባራክ ኦባማ ትናንት ባደረጉት የሀገሪቱ ሁኔታ ንግግር ላይ ትንተና የሚሰጡበት ቅንብር በዴሞክራሲ በተግባር ዝግጅት ተይዟል። አድማጮች፣ አሁን የሰላሳኛው የአፍሪካ ዋንጫ ዘገባ በሶሎሞን ክፍሌ የዘንድሮው ማለት ሰላሳኛው የአፍሪካ እግር ኳስ ዋንጫ ማጣሪያ ውድድር ውጤት እጅግ አስገራሚ እንደሆነ ይነገርለታል። አንጎላ፣ ግብፅና ናይጄሪያን የመሳሰሉ ሀገሮች ለፍጻሜው ማለፍ ከቻሉ አስራ ስድስት ቲሞች ውስጥ አልገቡም። እነዚህ በአህጉሪቱ የእግር ኳስ ስፖርት ታሪክና ልምድ ስመ ጥሮቹ ቲሞች ወጥተው እንደ ኮንጎ ዲሞክራቲክ ሪፑብሊክ ያሉ ደካማ የሚባሉ ቲሞች ማለፋቸው በእርግጥም ብዙዎችን አስደንቋል። የእነዚህ ሶስቱ ብሔራዊ ቲሞች ኮከብ ተጫዋቾችም አለመኖራቸው ጨዋታዎችን ማቀዝቀዛቸው አልቀረም። በተለይ ግን አስተናጋጅ ኢኳቶሪያል ጊኒ ለፍጻሜ ውድድሮች ያለፈችው ፈጽሞ ከእግር ኳስ ችሎታዋ ጋር በተያያዘ አይደለም። አስተናጋጅ ሀገር የሚያልፈው ሳይፈተነው ዕድሉ እድሉ ይሰጠዋል። ዛሬ ሁለተኛ ዙር ግጥሚያውን ከሌላው የምድብ ቲም ከቡርኪናፋሶ ጋር ያደረገው ኢኳቶሪያል ጊኒ። በመክፈቻ ዕለት ከኮንጎ ጋር ተጫውቶ እኩል አንድ ለአንድ መለያየቱ አይዘነጋም። አሁን ከጥቂት ደቂቃዎች በፊት ባበቃው ከቡርኪና ፋሶ ጋር ባደረገው ወሳኝ ግጥሚያ እኩል ዜሮ ለዜሮ ተለያይቷል። አድማጮች፣ ይህን በዚሁ ላብቃና ወደ አዲስ አበባ ሊውሰዳችሁ ገዛኸኝ ጽም መስቀል አጠር ያለች ዘገባለች። ውድድሮቹን የተመለከተ ገዛኸኝ የአፍሪካ ዋንጫ መስራቾቹ ግብፅ ሱዳንና ኢትዮጵያ እንዲሁም በእግር ኳስ የአህጉሩ ከባድ ሚዛኖች ግብፅና ናይጄሪያ ማጣሪያ ማለፍ አቅቷቸው ያልተሳተፉበት ሰላሳኛው የአፍሪካ እግር ኳስ ዋንጫ አምስተኛ ቀኑ ላይ ደርሷል። አስራ ስድስት ምርጥ ብሔራዊ ቡድኖች ለዋንጫ የሚሳተፉበት ሁሉም አንዳንድ ጨዋታ አድርገዋል። ከስምንት ጨዋታ የተሸናነፉት ሦስቱ ብቻ ሲሆኑ አምስቱ በአቻ ተለያይተው ነጥብ ተጋርተዋል። አሸናፊና ተሸናፊ ያስቆጠሯቸው አጠቃላይ የግብ ብዛት አስራ ዘጠኝ ደርሷል። አስቀድሞም እንደተገመተው ግሩፕ ኦፍ ዴዝ የሞት ምድብ ከተባለው በሲ ምድብ የአልጄሪያ ቡድን የደቡብ አፍሪካ አቻውን ከኋላ ተነስቶ ሶስት ለአንድ ምርታቱን ተከትሎ ብዙዎች አልጄሪያን እስከ ፍጻሜው የሚደርስ ቡድን አድርገው አስበውታል። ከዚሁ ምድብ ጋናን ሁለት ለአንድ የረታው የሴኔጋል ቡድን እና ከኤ ምድብ ቡርኪና ፋሶን ሁለት ለባዶ ያሸነፈው የጋቦን ቡድን ማለትም ሴኔጋል እና ጋቦን የዋዛ አልሆኑም። ምድብ ሁለትና ምድብ አራት ላይ ያሉት ሁሉም በአቻ የተለያዩ በመሆናቸው የማለፍ እድላቸውም ለሁሉም እኩል ነው። ከአፍሪካ ዋንጫ ኳስ ጋር በተያያዘ እዚህ በሀገር ውስጥ የሰላሳኛውን የአፍሪካ ዋንጫ በቴሌቪዥን ለመከታተል ጓግቶ የነበረው የስፖርት አፍቃሪ በመጨረሻ ሰዓት ላይ በዋጋ ንረት ሳይሳካ መቅረቱ ይታወሳል። ከመነሻው ምድብ ማጣሪያ ስምንት ጨዋታ ቢያመልጠንም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዋጋ ንረቱ ዙሪያ ሲደራደር ቆይቶ ኤልሲ ከተባለው የስርጭት ባለመብት ጋር ስምምነት በማድረጉ ከዛሬ ጀምሮ እስከ ፍጻሜው የሚደረጉትን ውድድሮች እንደሚያስተላልፍ በዛሬው የቀትር ዜናው ገልጿል። ይኸው ነው ያለው። ለዛሬ ሰለሞን አመሰግናለሁ። ገዛኸኝ ከአንድ ሰዓት በኋላ ሌሎቹ የኤምድብ ቲሞች ጋቦንና ኮንጎ ይጫወታሉ። ለዛሬ ያለን ይኸው ነው። ነገ በዚሁ መስኮት እንገናኛለን። ደህና ቆዩ። ሰለሞን ክፍሌና ገዛኸኝን እናመሰግናለን ለዛሬው የአፍሪካ ዋንጫ ዘገባ። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕሱ ይሰማል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለህዝብ ተወካዮችና ለመላው አሜሪካ ትናንት ምሽት ባደረጉት ዓመታዊ ንግግር የሀገሪቱ ሁኔታ ወይም ስቴት ኦፍ አሜሪካ ከፊቷ ተደቅኖ የነበረውን የምጣኔ ሀብት መሰናክል አልፋለች ብለዋል። ለምክር ቤቱ ጥምር ስብሰባ የተናገሩት ፕሬዚደንት ኦባማ የሀገሪቱ ምጣኔ ሀብት ማደጉን፣ ወታደሮቻቸው ከኢራቅና ከአፍጋኒስታን መውጣታቸውን በስኬትነት አንስተዋል። የሪፑብሊካኑ ፓርቲ አብይ ምላሽ የሰጡት ሴነተር ጆኒ ኤርንስት የአሜሪካውያንን የኑሮ ሁኔታ አስመልክቶ የተለዩ የፖሊሲ ሀሳቦችን ካቀረቡ በኋላ በኦባማ አስተዳደር የጸደቀውን የአሜሪካውያን የጤና ጥበቃ ሕግ እንደሚሰርዙ ዝተዋል። በሁለቱም ወገኖች ንግግሮች ላይ የተጠናቀረውን ዘገባ ሄኖክ ሰማእግዜር ያቀርባል። በሪፐብሊካኑ ፓርቲ አብላጫ ድምፅ ወደሚመራው ኮንግረስ ትናንት ማታ በመገኘት ፕሬዚዳንት ባራክ ኦባማ አመታዊ ስቴት ኦፍ ደ ዩኒየን ንግግራቸውን አሰምተዋል። የህዝብ ተቀባይነታቸው አሽቆልቁሎ የነበሩት ፕሬዝዳንት በአሁኑ ወቅት ከህዝብ የተሰበሰቡ አስተያየቶች እንደሚጠቁሙት ተወዳጅነታቸው ጨምሯል። በፈገግታ የህዝብ ተወካዮችን እየጨበጡ ወደ መድረኩ ያመሩት ሚስተር ኦባማ በንግግራቸው የመካከለኛ ገቢ ያላቸው አሜሪካውያንን ይረዳል ያሏቸውን እቅዶች ይፋ አድርገዋል። በሰዓት የሚከፈለው ደሞዝ ዝቅተኛ ወለል ከፍ እንዲል፣ ሰራተኞች በሐኪም ፈቃድ ሲቀሩ ደሞዛቸው የማይቋረጥበት አሰራር እንዲኖር ለኮሚኒቲ ኮሌጅ ተማሪዎች ደግሞ ከበረቱ ነጻ የትምህርት ዕድል እንዲያገኙ የሚሉ ዝርዝር ፖሊሲዎችን ይፋ አድርገዋል። ወጪውን ለመሸፈን ደግሞ ባለጸጋ አሜሪካውያን ላይ ከፍ ያለ ግብር ለመጣል ወስነዋል። አስተዳደራቸው ያስመዘገበውን ስኬት በዝርዝር ሲያስረዱ ባለፉት አስር ዓመታት ታይቶ በማይታወቅ መልኩ ምጣኔ ሀብታችን እያደገ ነው። የበጀት ጉድለታችን በሦስት አራተኛ ቀንሷል። የአክሲዮን ገበያ በእጥፍ ጨምሯል። የጤና ጥበቃ ግሽበት በአምሳ ዓመታት ዝቅተኛ ደረጃ ላይ ደርሷል። ይሄ መልካም ዜና ነው ወገኖቼ። የዩናይትድ ስቴትስ ምጣኔ ሀብት እያበበ ነው ስንል ንግግር ለማሳመር ሳይሆን በእውነተኛ መለኪያዎች ተመርኩዘን ነው ሲሉ ሚስተር ኦባማ ያስተዳደራቸውን የምጣኔ ሀብት ስኬት አስረድተዋል። በአፍጋኒስታን ከመስከረም አንዱ ጥቃት ወዲህ ሲካሄድ የነበረው ጦርነት በመገባደድ ላይ ነው አብዛኛው ወታደሮቻችን ወደ አገራቸው ተመልሰዋል ብለዋል አሜሪካ አንድ ነገር እርግጥ ነው ብዙ አሳልፈናል ብዙ ፈተናዎች ገጥመውናል ከጦርነት ራሳችንን ለማላቀቅ በርተን ሰርተናል የቀውስ ድባብ ዘመኑ አልፏል ኅብረታችን በእጅጉ ተጠናክሯል። መካከለኛ ገቢ ያላቸው አሜሪካውያንን ኑሮ ለማሻሻል ፕሬዚዳንቱ ካቀረቧቸው እቅዶች መካከል የቤተሰብ ጊዜን መጨመር፣ ነጻ የኮሚኒቲ ኮሌጅ ትምህርት፣ ለሴቶች እኩል ክፍያና የመሳሰሉትን ዘርዝረዋል። እነዚህ የምጣኔ ሀብት ፖሊሲዎች በሪፐብሊካኑ ፓርቲ በሚመራው ኮንግረስ ከፍተኛ ቅዋሜ እንደሚቀርብባቸው ይጠበቃል። እነዚህም ፖሊሲዎች ለማስፈጸም የሚያስፈልገውን ወጪ ለመሸፈን ፕሬዚዳንቱ በባለጸጋ አሜሪካውያን ላይ ግብር ሊጨምሩ አስበዋል። ይህን ውሳኔ ሪፐብሊካኑ ከወዲሁ ውድቅ አድርገውታል። ሚስተር ኦባማ ከራሳቸው የዴሞክራቲክ ፓርቲና ከሪፐብሊካኑ ሕግ አውጪዎች በኢራን ላይ የተጣሉ ማዕቀቦችን ጠበቅ ቆንጠጥ እንዲያደርጉ ጫና እየተደረገባቸው ነው። ፕሬዚዳንቱ እንደዚህ አይነት ሕግ ከኮንግረስ ቢላክላቸው ድምፅን በድምፅ የመሻር ስልጣናቸውን ተጠቅመው ውድቅ እንደሚያደርጉት አስረድተዋል። ማዕቀብ በኢራን የኒክሌር ድርድር የተገኙ ውጤቶችን አንሸራቶ ገደል ይከታል ብለዋል ፕሬዚዳንቱ። ፕሬዚዳንት ኦባማ ንግግራቸውን ሲያቀርቡ ዴሞክራቶቹ በጭብጨባ ቆመው ሲያወድሷቸው፣ ሪፐብሊካኑ በብዛት አስረዝመው ሲተነፍሱና ትክ ብለው ሲመለከቷቸው፣ የቀሯቸውን ሁለት የሥልጣን ዘመናት ሲጠቅሱ ደግሞ ተመስጌን እንደ ማለት አይነት ሲያጨበጭቡላቸው፣ የፖለቲካ ድራማው በቀጥታ በአሜሪካውያን በቴሌቪዥን ሲታይ ነው ያመሸው። I have አሁን የማካሄደው የምረጡኝ ዘመቻ የለም። ሁለቱንም ማሸነፍ ያለኋ። በሚቀጥሉት ሁለት ዓመታት አብይ አጀንዳዬ በካፒታል ሂል ደረጃዎች ቃለ መሐላ ፈጽሜ ስልጣን ከያዝኩበት ጀምሮ ስራዬ ብዬ የያዝኩት ነው። እርሱም ለአሜሪካ የተሻለውን ሁሉ ማድረግ። የፕሬዝዳንቱ ንግግር በሀገር ውስጥ ፖሊሲዎች ላይ ያተኮረ ቢሆንም ዩናይትድ ስቴትስ በዓለም ዙሪያ የመሪነት ሚናዋን በአግባቡ መጫወት እንዳለበት ያስረዳም ጭምር ነው። ፈጥኖ አላስፈላጊ ወደሆነና ወደማይጠፋ እሳትና ግጭት ከመግባት መቆጠብ እንደሚገባም ፕሬዝዳንቱ አስረድተዋል። ኮንግረስ በሶሪያና ኢራቅ የሚንቀሳቀሰው የእስልምና ቡድን አይሰስ ላይ ጥቃት ለማድረስና ድራሻቸውን ለማጥፋት የሚያስችል ኃይል የመጠቀም ሕግ ከላከላቸው እሰየው ብለው እንደሚፈርሙትም ገልጸዋል። የሪፐብሊካኑን ፓርቲ ምላሽ የሰጡት የአዮዋ ግዛት አዲስ ተመራጭ ሴናተር ጆዲ ኤርንስት ናቸው። የፌዴራል መንግሥቱን ወጪ መቀነስ፣ የበጀት መሟላትና አሜሪካ በዓለም ምጣኔ ሀብት ያላትን ድርሻ ማስፋፋት የሚሉ ፖሊሲዎችን አብራርተዋል። በአውሮፓና በፓሲፊክ አካባቢ የተጋረጡ የንግድ እንቅፋቶችን እናስወግድ። በአሜሪካ የተሰሩና የበቀሉ ምርቶቻችንን በእነዚህ አካባቢዎች ለገበያ እናቅርብ። ይህን ለማድረግ ደግሞ የኢንዱስትሪ ዘርፉን እናስፋፋ። የሀገራችን ሰዎች በዚሁ በሀገራቸው ሰርተው እንዲጠቀሙ፣ ደሞዛቸው እንዲሻሻል እንስራ። ኤርንስት አክለውም አሸባሪነትን ለመጋፈጥ ኮንግረስ ዝግጁ ነው ብለዋል። በተለይ እንደ አይሰስ የመሳሰሉ የእስልምና ቡድኖች ሁሉ ሰው አንቅሮ ስለተፋቸው ይጠፋሉ ብሎ ማለት ዘበት ነው ብለዋል። the forces of violence and oppression don't care about the innocent የጥፋትና ጭቆና ኃይሎች ለሰላማዊ ንጹሐን ህይወት ደንታ የላቸውም። እነርሱን ለማሸነፍ ሁሉን አቀፍ እቅድ ያሻል። በኅዳር ወር ማብቂያ ላይ በተካሄደው የሕዝብ ተወካዮች ምርጫ የአይዋ ግዛትን ወክለው የተመረጡት ጆዲ ኤርንስ በዩናይትድ ስቴትስ ላይ የሚደርሱ የድረገጽ ስለላዎችና ጥቃቶችን እንዲሁም የኢራን የኒውክሌር ፍላጎትን ማስቆም የሪፐብሊካኑ ኮንግረስ ተቀዳሚ ፍላጎቶች እንደሆኑ አስረድተዋል። የተከበራችሁ አድማጮች መጽሔት ነው ከአሜሪካ ድምፅ እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የየመን ፕሬዝደንት አብዱራቦ ማንሱር ሀዲ ዛሬም ዋና ከተማዋ ሰንአ በሚገኘው መኖሪያ ቤታቸው ውስጥ ሆነው በሁቲ አማጽያን እንደተከበቡ መሆናቸው ተዘግቧል። ቀደም ሲል ተደርጎ የነበረው የተኩስ ማቆም ስምምነት ፈርሶ አማጽያኑ የፕሬዝደንቱን ቤተ መንግስት ግቢ ትናንትና መያዛቸው ተነግሯል። የሺያዎቹ አንጃ መሪ ሙስናና ፍጹማዊ አገዛዝ ያለውን የሚስተር ሀዲን መንግስት ማስወገድ እንደሚፈልግ ገልጿል። ዓለም አቀፉ ማህበረሰብ ግን የጥቃቱን ተግባር አውግዞታል። በርካታ የመናውያን በሀገራቸው ሊከሰት የሚችለው ያለመረጋጋት ሁኔታ እንደሚያሰጋቸው የቪኦኤዋ ላቲካ ሆክ ባቀናበረችው ዘገባ ጠቅሳለች። ኤድ ዩራኒያን ደግሞ ከካይሮ ያጠናቀረውን ዘገባና ላቲካ ሆክ እዚሁ ከዋሽንግተን ሆና ያሰናዳቸውን ሪፖርት አንድ ላይ አቀናጅታ ስታበቃ አዳነች ፍስሀዬ እንደሚከተለው አቀናብረዋለች። ሁቱ ሚሊሻዎች ትላንት በርካታ ዋና ዋና የመንግስት ህንፃዎች ከያዙ በኋላ በመዲናይቱ ሰንዓ መንገዶች በታንኮች ይዘዋወሩ ታይቷል። የሀገሪቱ ፕሬዚዳንት አብድራቡ ማንሱር ሀዲ መውጣትና መግባት ይችላሉ ቢባልም ፍቱ ሚሊሻዎች በመኖሪያ ቤታቸው በር ተመድበዋል። የመንግስት ቃል አቀባይ ራጃ ባዲ የካቢኔት ስብሰባ ሳይሰረዝ እንዳልቀረ አመላክተዋል። ቃል አቀባዩ በጠቅላይ ሚኒስትር ኻሊድ ባሃ ሊቀመንበርነት ሊካሄድ ታቅዶ የነበረው የካቢኔ ስብሰባ በፀጥታ ስጋትና ሚኒስትሮቹ ለመገኘት ባለመቻላቸው ሳይሰረዝ እንዳልቀረ የመንግስት ቃል አቀባይ ራጃ ባዲ አመላክተዋል። የሀገሪቱ ጠቅላይ ሚኒስትር በሪፑብሊካውያን ቤተ መንግስት በሚገኘው በሁቶች በተያዘው መኖሪያ ቤታቸው ጸንተው እንደሚገኙ ተዘግቧል። አንድ በቤተ መንግስቱ በር አካባቢ የተመደበ የሁቱ ወታደራዊ አዛዥ ፕሬዝዳንታዊ ዘቦች እጃቸውን ከመስጠታቸው በፊት በአካባቢው ያሉትን የሲቪል መኖሪያዎችን ደብድበዋል ሲል ለጋዜጠኞች ተናግረዋል። የመዲናይቱ ሰንዓ ነዋሪዎች አማጽያኑ በመንግስት ላይ ጥቃት መቀጠላቸው እንዳሳሰባቸው አሪፍ አብዱል ባሪ የተባሉ የከተማይቱ ነዋሪ ገልጸዋል። ወሰለትና አውላ ምን ግዳ ማስከረ ሐፋ በቤተ መንግስቱ አካባቢ ያለ ምግብ ቤት ባለቤት ሁለት ሮኬቶች ተከታትለው ምግብ ቤቱ ላይ በማረፍ ከባድ ጉዳት እንዳደረሱበት በመግለጽ አማሯል። በርካታ ሲቪሎች በከባድ መሳሪያ ቶክስ እንደቆሰሉም እማኞች ተናግረዋል። እኛና መላ የየመን ሕዝብ ትናንት በተከፈተው ጥቃት ፍርሃት አድሮብናል፣ ጉዳዩም አሳስቦናል። መሐመድ ያሲን የተባሉ የሰንዓ ነዋሪም ስጋታቸውን ገልጸዋል። ሲቪሎች በሚኖሩበት አካባቢ በተለይም ብዙውን ጊዜ በመኪናዎችና በሰዎች በሚሞላ መንገድ ላይ ጥቃት መከፈቱ አስከፊ ነው። ይህ በጣም ያሳዝናል። አማጽያኑ የሚቃወሙት የመንን በስድስት ፌዴራላዊ ክፍሎች ለመክፈል ዓላማ መንግስት ያረቀቀውን አዲስ ህገ መንግስት ነው። ባለፈው ቅዳሜ አማጽያኑ የፕሬዚዳንቱን ጽህፈት ቤት ኃላፊን ጠልፈው ወሰዱ። ባለፈው ሰኞ በተካሄዶ ከባድ ውጊያም የመንግስትን ሚዲያ ተቆጣጠሩ። መሪያቸው ትናንት ፀረ መንግስት መልእክት በብሔራዊ ቴሌቪዥን አስተላለፈ። የደቡብ የመን መዲና አደን ባለስልጣኖች በፕሬዝደንት ሃዲ ላይ እየተደረገ ያለ መፈንቅለ መንግሥት ያሉትን በመቃወም ወደ ከተማይቱ የሚያመሩ የአየር፣ የባህርና የየብስ መንገዶችን እንዘጋለን ብለዋል። በርካታ የደቡባዊ ክፍለ ሀገር መሪዎችም ወደ ክልላቸው የሚያመራውን ተደራሽነት እንደዘጉ ተዘግቧል። በሌላ በኩል ደግሞ የገልፍ ሀገሮች ትብብር ካውንስል ስለ የመን ጉዳይ ለመነጋገር በሳውዲ አረቢያ መዲና ሪያድ የገልፍ ክልል ሚኒስትሮች አስቸኳይ ስብሰባ ጠርቷል። የተባበሩት መንግስታት ድርጅት ትላንት ጥቃቱን አውግዞ የተጠለፉት የመንግስት ባለስልጣኖች በአስቸኳይ እንዲፈቱ ጥሪ አድርጓል። የድርጅቱ ዋና ጸሐፊ ቃል አቀባይ ስቴፋኒ ዱራጅ የመን የድርጅቱ ዋና ጸሐፊ ጽህፈት ቤቶች ከገልፍ የትብብር መማክርትና ከተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ጋር መስራቱን ለመቀጠል እንዲችሉ ሁሉም ወገኖች ከልዩ አማካሪዎቻቸው ጋር እንዲነጋገሩ የድርጅቱ ዋና ጸሐፊ ጠይቀዋል። የአረብ አገሮች ሚዲያ በዘገቡት መሠረት ህቶቹ አማጺያን በስልጣን ድርሻው ስምምነት መሰረት ከዋና ዋና የሚኒስቴርነት ስልጣን አምሳ ከመቶውን ለማግኘት እየጠየቁ ነው። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ከሰሃራ በስተደቡብ የሚገኙ የአፍሪካ አገሮች የኢቦላን ወረርሽኝ ለመዋጋት በተያያዘው ዘመቻ በአንጻራዊ ሁኔታ ሲታይ አነስተኛ ነገር ግን እጅግ አስፈላጊ አስተዋጽኦ ማድረጋቸው ተዘግቧል። ከነኚህም አስተዋጽኦዎች ለዘመቻው ስኬት ወሳኝ የሆኑትን የጤና ባለሙያዎች በወረርሽኙ ክፉኛ ወደ ተጠቁት የምዕራብ አፍሪካ አገሮች ማሰማራትና የህክምና መስጫ ቁሳቁሶችን መላክን ጨምሮ ቀድሞውንም ውሱን ከሆነው በጀታቸው ቀንሰው አስፈላጊ ለሆነው የመከላከል ሥራ መመደብና በሽታው እንዳይዛምት የሚያካሂዱትን የቅኝትና ክትትል እንቅስቃሴዎች ማጠናከር ይገኙበታል። ጄኒፈር ላዙታ ከአሜሪካ ድምፅ የምዕራብ አፍሪካ ቢሮ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ከዓመት በላይ የሚሆን ጊዜ ለዘለቀውና እስካሁን ከ8500 በላይ ሰዎች ለኅልፈት ለተዳረጉበት ለዚህ ወረርሽኝ ማብቂያ ለማብጀት በታለመ ጥረት የአፍሪካ ሀገሮች በወሰዱት ውሳኔ ከ850 በላይ ከ850 በላይ የህክምና ዶክተሮች እና ነርሶች ኢቦላ ወደ ተዛመተባቸው ሶስቱ ሀገሮች ጊኒ፣ ላይቤሪያ እና ሴራሊዮን ልከዋል። አገሮቹ በጋራ ባደረጉት ተጨማሪ ትብብር በ10 ሚሊዮን ዶላሮች የተሰላ የገንዘብና ሌሎች ቁሳቁሶች እርዳታም ሰጥተዋል። የተባበሩት መንግስታት የኢቦላ አስቸኳይ ጊዜ ግብረ ኃይል ልኡካን ቡድን ቃል አቀባይ ፋጤማ ልጁኔ ካባ እንዲህ ያስረዳሉ። one of the biggest contributions the African nations have made are doctors. የአፍሪቃ ሀገሮች ለዘመቻው ያዋጡት ከሁሉ የላቀው አስተዋጽኦ የህክምና ዶክተሮችን መላካቸው ነው። ራሳቸውም ጭምር ለቫይረሱ ሊጋለጡ ወደሚችሉበት አካባቢ በመምጣት በዘመቻው ለመሳተፍ መወሰን ሰዎች በቀላሉ ሊደርሱበት የሚችሉት ውሳኔ አይደለም። አገልግሎት መስጫ ቦታዎችን ማዘጋጀት ለድንገተኛ እርዳታ አስፈላጊ የሆኑ አምቡላንሶችን መላክ ለዘመቻው ከሚያስፈልጉ ጉዳዮች ውስጥ ናቸው። እርግጥ ነው፣ በዚህ ወረርሽኝ ሳቢያ ለህልፈት የሚዳረጉትን አስከሬን ለመቅበር አሊያም የቀብር ጉድጓዶችን ለመቆፈርም ሰዎች ያስፈልጋሉ። ለቫይረሱ ከተጋለጠ ሰው ጋር ንክኪ ያላቸውን ሰዎች መከታተልና የመሳሰሉትን ስራዎች የሚያከናውኑት የሀገሬው ሰዎች ራሳቸው ናቸው። የአፍሪካ ህብረት የምዕራብ አፍሪካ የዘረ ኢቦላ ዘመቻ ድጋፍ ቡድን ከተለያዩ የአፍሪካ ሀገሮች የተውጣጡ ቁጥራቸው አንድ ሺህ ያላነሰ በጎ ፈቃደኞችና የጤና አገልግሎት ሰራተኞችን ለማሰማራት ነው እቅዱ። ናይጄሪያ ሁለት መቶ ሀምሳ የህክምና ባለሙያዎችን ወደ ሶስቱ የአፍሪካ ሀገሮች ስትልቅ ኢትዮጵያ አንድ መቶ ሰማኒያ ሰባት ባለሙያዎችን ልካለች። ዲሞክራሲያዊት ኮንጎ እንዲሁ በተመሳሳይ ባለሙያዎችን ስትልክ ኬንያም አንድ መቶ ሰባ ዶክተሮችን በያዝነው ወር መጀመሪያ ያሰማርታለች። የአፍሪካ ህብረት ማህበራዊ ጉዳዮች ዲሬክተር ኦላዋሌ ማዩጉን ሲናገሩ አፍሪካውያን ኢቦላን ለመዋጋት ያሳዩት ርብርብ እንደርሳቸውም ቃል የገዘፈ ነው። አፍሪካውያን አፍሪካን የሚረዱበት የአፍሪካውያን ትብብር የምንለው ነው በጉልህ የታየው። ከግምት ሳይጣፍ ማለፍ የለበትም። በአህጉሪቱ በቂ የሚሰኝ የሕክምናም ሆነ የሰው ኃይል አቅርቦት እንደሌለን መታወቅ አለበት። ስለሆነም አንድ ሺህ የበጎ ፈቃድ ባለሙያዎችን መመልመልና በዘመቻው ማሰማራት ግዙፍ ፈተና ነው። የሰው ኃይል አቅርቦት ከየትኛውም በገንዘብ የሚተመን ዋጋ በላይ ነው። እናም ኢቦላን ለመዋጋት የተጠቀምንበት ከሁሉም በላይ አስፈላጊ የሆነው አስተዋጽኦአችንም እርሱ ነው። የተለያዩ ሌሎች አገሮችም በቀላሉ በገንዘብ የማይተመን የተባለ አስተዋጽኦ ለዘመቻው ማዋጣጣቸውን ዘገባዎች ጠቁመዋል ለምሳሌም ያህል ሴኔጋል በወረርሽኝ ወደ ተጠቁት ሀገሮችና ወደ ውጪ የሚደረጉ እንቅስቃሴዎችን የሚያቀል መተላለፊያ መንገድ ስትከፍት ጎረቤት ጋና በበኩሏ ለዘመቻው አስፈላጊ የሆኑ ቁሳቁሶችን ማከማቻና ዘመቻውን ለሚያስተባብረውም የመንግስታቱ ድርጅት ክ ዋና መቀመጫ ሆናለች በወረርሽኝ ወደ ተጠቁት የምዕራብ የምራብ አፍሪካ ሀገሮች ጎረቤቶች በተለይ እስካሁን ባለው ጊዜ ብቻ በድንበር አካባቢዎች የሚደረጉ የበሽታውን ቁጥጥርና ክትትል ስራዎች ከማከናወን ወይም ለማከናወን የሚውል ከፍተኛ መጠን ያለው ገንዘብ ማውጣታቸውን የመንግስታቱ ድርጅት የኢቦላ አስቸኳይ ጊዜ ግብረ ኃይል ልኡካን ቡድን ቃል አቀባይዋ ካባ አሁንም ያስረዳሉ አሁን ያ ከአፍሪካ ሀገሮች ከፍተኛ አስተዋጽኦች አንዱ ነው የኢቦላን ስርጭት ለመዋጋት ከአነስተኛ በጀታቸው ከፍተኛ ሊባል የሚችል መጠን ያለው ገንዘብ ለመመደብ የተገደዱ ብዙዎች ናቸው። ይህም ኢቦላ ባይከሰት ኖሮ አገራቸውን ለማልዋት ለማልማት የሚያውሉት ሀብት ነበር። ባለፈው ኅዳር ወር ከስልሳ በላይ የሚሆን የአፍሪካውያን የንግድ ድርጅቶች ኢቦላን ለመዋጋት የሚውል የሀያ ስምንት ነጥብ አምስት ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። ኢትዮጵያ ባለፈው ታሳስ ወር ባስተባበረችው ዘመቻ በሞባይል ስልክ አማካኝነት በሚላኩ ጽሁፎች የግሉ ንግድ ዘርፍ አባላት ማዋጣት የሚያስችላቸው ጅምር ተንስሳለች። ብሩንዲ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋና፣ ኬንያ፣ ሌሴቶና ሴኔጋል እንዲሁም ታንዛኒያ፣ ዚምባብዌ እና ዛምቢያም ተመሳሳይ ጥረት ማድረጋቸው ተዘግበዋል። ክብሯትና ክብሯን አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ መካከለኛ ሞገድ የምናስተላልፈው ስርጭት መኖሩን እንድታስታውሱ እንድታደምጡ እንጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ እንዲሁም ናይል ሳትም ላይ ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶች እና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ታገኛላችሁ። በስቱዲዮ ቴክኒሽያናችን ከርትስ ባይነም፣ ፕሮግራሙን እየመራልን ያለው ቴሌላይም ባክ ነው። አስተናጋጆቻችሁ ቆንጅ ይታይና፣ እኔም ሰሎሞን አባተንን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ አሁን። ወንድሞቼ እና እህቶቼ እንደምን አላችሁ? ቢኒያም ነኝ ከሮቸስተር ኒውዮርክ። ማቲው እና ነቢያት ትናንትና በእሑድ ፕሮግራሙ የቀረበውን ዝግጅት እነሱን በተመለከተ የቀረበው ዝግጅት አድርግቻለሁ። በጣም ጥሩ ነው፣ ጥሩ ታዝበዋል። ስሜትም ቆርቋሪ ነው። ለአንድ ወር ባደረግኩት የኢትዮጵያ ቆይታዬ እኔም የታዘብኩት ይህንኑ ነው። ለመሆኑ ይህች ሀገር ወዴት እየተጓዘች ነው የሚለው ጥያቄ በአእምሮ ውስጥ ተጠንሶም ተመልሻለሁ በእውነቱ አስተዋይ ሕሊና ያለው ሰው ይህን ነገር ቢመለከተው በጣም ያሳዝናል። እናቷን አታውቅ፣ አያቷን ትናፍቅ እንደሚለው መሆኑ ነው። የንግድ ተቋማትን ስያሜ የዲያስፖራው ጥቃሞ ውጤቱ እንደሆነ አያጠያይቅም። ኢትዮጵያ ጀግኖች የሏትም፣ ወንዞች፣ ተራሮች፣ ብርቅዬ የአእዋፍ ወይም የዱር እንስሳት የሏትም። ሌሎችም ሌሎችም ለስያሜ የሚሆኑ የሉንም። የሰለጠንን መስሎን ከቋንቋ አጠቃቀም ጠቃሚና ጎጂውን ለይተው የማያውቁ ወጣቱ ትውልድ በተለይም አስረው ገንዘው ለመቃብር የሚያበቁት ጎጂ የባህል ወይም የውጭ ባህሎችን በይፋ እያስተናገደ ነው። ካለባበስ ጀምሮ ግብረ ሰዶማዊ እንቅስቃሴና ደባል ጎጂ ባህሪዎችን፣ ይሄ አእምሮ አደንዛዥ መጠቀምን ጨምሮ ተፋፍሞ በይፋ ይታያል ማለት ነው። የቋንቋ አጠቃቀሙን እንትወው ያሳዝናል። ከላይ ጀምሮ እስከ ታች ያለ ባለስልጣን በሬዲዮ ወይም በቲቪ መግለጫ ወይም ቃለምልልስ ሲያደርጉ የእንግሊዝኛ ቃላት ካልደነቀሩ አይ አይረኩም። ማቲው እንዳለው ያልተማሩ እንዳይባሉ መሆኑ ነው። በሚናገሩት አረፍተ ነገር መካከል የባድ ቃል መደንጎር ድልድዩ እንደተሰበረ አውራ መንገድ መሆኑ ነው። ሄሎ ቮይስ ኦፍ አሜሪካ እንደምናችሁ፣ ደህና ናችሁ ወይ? እውነቱ ነገር ነኝ ከዋሽንግተን ዲሲ ትናንትና አንድ አስተያየት ሰጪ በፖለቲካ ፓርቲዎች ክርክር አንስተው የኢህአዲግ ተወካይን ቃል መዘው በማውጣት የሰጡት አስተያየት በጣም የሚያሳዝን ነው። አንድ አረግ እየመዘዝን እስከ መቼ ነው እውነታውን ልናጠፋን ሞክረው? ምርጫ መካሄድ አለበት፣ ኢትዮጵያ ውስጥ ምርጫ መካሄድ የግድ ነው። ይሄ መስዋዕትነት የተከፈለበት ለዚህ ነው የሚል አስተያየት ሰጡ እንጂ ምርጫ መካሄድ አለበት፣ የደም ውጤት ነው። እኛ ምረጡ የሚል ነገር አልተናገሩም። ለአስተያየቶቻችሁ እናመሰግናለን የተከበራችሁ አድማጮች በተለመደው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን አኑሩ በኢሜይልም ኤችኦአርኤን አት ቪኦኤ ኒውስ ዳት ኮም ታገኙናላችሁ አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ 38 ደቂቃ ሆኗል ዋሽንግተን ዲሲ እና አካባቢዋ ደግሞ ዕለቱ ረቡዕ ከቀኑ ሰባት ሰዓት ከሰላሳ ስምንት ደቂቃ ነው። የዝግጅታችን ሁለተኛ አጋማሽ የመጀመሪያው ፕሮግራም ዲሞክራሲ በተግባር ይቀጥላል። ዲሞክራሲ በተግባር የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ማታ ለምክር ቤቱ ጥምር ስብሰባ ያሰሙትን ዓመታዊ ንግግር የሚገመግሙ ምሁር ጋብዟል። ዶክተር ጌታቸው መታፈሪያ ይባላሉ። በዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት በሚገኘው በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ያነጋገራቸው የፕሮግራሙ አዘጋጅና አቅራቢ ሰሎሞን ክፍሌ ነው። ፕሬዚደንቱ በዚሁ ስቴት ኦፍ ዘ ዩኒየን ንግግራቸው የሀገሪቱ ምጣኔ ሀብት እየተሻሻለ መምጣቱንና ለ11 ሚሊዮን ሰዎች ሥራ መፈጠሩን በመጥቀስ የቀውሱ ደመና ተገፏል ነበር ያሉት። እስቲ በዚህ ጀምሩልኝ። እንዴት አዩት? ይህን ድምዳሜያቸው ልክ ነው? ለምሳሌ የዛሬ አምስት ዓመቱ በኋላ ዞር ብለን ብናይ አስር ከመቶ ስራ አጥ ነበር። አስር ከመቶ አሁን ዛሬ አምስት ነጥብ ስድስት ብቻ ነው ስራ አጥ ሆነ እና ያ ትልቅ ምርታ ነው። እና የስራ መስኮች ተከፍቷል ማለት ነው። እና ስራ ፈላጊው እየቀነሰ ሄዷል ማለት ነው። ሁለተኛ ደግሞ የኢንዱስትሪ ዋና አንቀሳቃሽ ሞተሩ ቤንዚን ነው፣ ቤንዚን ነው። ያ ቤንዚን ከውጭ ሀገር ነው በብዛት የሚገዛው ከናይጄሪያ ከሳውዲ አረቢያ እና አሁን ያ ቤንዚል በሀገር ውስጥ እየተመረተ ነው። እንግዲህ ከውጭ ሀገር የሚመጣውንም ተጽዕኖ ይከላከላል ማለት ነው እና ኢኮኖሚው እንዲሰራራ ኢኮኖሚው እንዲያድግ ሊያደርግ ይችላል። ከውጭ የሚገዛው ቤንዚል ሲቀነስ፣ ከውጭ የሚመጣው ቤንዚል ተቀነሰ ማለት የውጭ ተጽዕኖ ተቀነሰ ማለት ነው። ይህ ደግሞ ለሀገሪቷ ኢኮኖሚ መሰራራት፣ ማደግ ትልቅ ተስፋ የሚሰጥ ነው። ትምህርትን በተመለከተም የማህበረሰብ ኮሌጆች ያለ ክፍያ በነጻ እንዲያስተምሩ ሀሳብ አቅርበዋል ፕሬዚደንቱ በዚሁ በትናንት ማታ ንግግራቸው። ጠቃሚና የሚመሰገን ሀሳብ ቢሆንም ታዲያ በአሁኑ ወቅት የእንደራሴዎቹንና የመወሰኛ ምክር ቤቱን ከሚቆጣጠሩ ሪፐብሊካን ፓርቲ ጋር ቃቂዎች ድጋፍ እንደማያገኝ ነው የፖለቲካ ትንታኞች የሚናገሩት። የእርስዎን አስተያየት እንስማ። በመሰረቱ የዚህ የኮሚኒቲ ኮሌጅ የሚባለው የሚመጡትን ወጣቶች በነፃ መስጠት እንዲያውም ወደ ሶስት መቶ ሀያ ቢሊዮን ብር ለሚመጣው አስር ዓመት እናስቀምጣለን። የፌዴራል ገቨርመንቱም እዛ ላይ የተወሰነ ገንዘብ ያወጣል። እያንዳንዱም ደግሞ ስቴቶች የራሳቸውን ገንዘብ ያወጣሉ። ባለፈው ጊዜ እንደሚታወቀው ዋናው የሚፈለገው የሁለተኛ ክፍል ደረጃ ትምህርት መጨረስ ነበረ። ያ ለስራ ዓለም ያዘጋጃል ነው የሚባለው። ኮሚኒቲ ኮሌጅ ደግሞ ኮሚኒቲ ኮሌጅ ውስጥ ገብተው ሁለት አመት ከተማሩ ሻል ያለ እውቀት ይኖራቸዋል፣ ሻል ያለ ጥበብ ይኖራቸዋል፣ ለሚመጣው ለሃያ አንደኛው መቶ ክፍለ ዘመን የስራ ገበታ ዝግጁ ያደርጋቸዋል የሚል ነው። ይሄ ደግሞ በጣም ትልቅ ትልቅ ሀሳብ ነው። ግን ሪፐብሊካኖቹ ያንን አይደግፉም። ምክንያቱም ያንን ኮሚቲ ኮሌጅ በነጻ ለሁለት አመት ማስተማር ማለት ገንዘቡ የሚመጣው ከታክስ ነው እና ታክስ በተለይ ሀብታሞቹ ታክስ እንዲከፍሉ አይፈልጉም እና ያንን ነው ለመቃወም ነው። እንግዲህ ተቃዋሚ ፖለቲካል ፓርቲ ምንም እንኳን ቢሆን ፕሬዚዳንቱ የሌላ ፓርቲ መሪ ከሆነ ሁልጊዜ አንፃራዊ የሆነ ፖሊሲ ያቀርባሉ። አንዳንዴም ደግሞ አንፃራዊ የሆነ ፖለቲካ ሁኔታ ወይም የሚሰጡት ሀሳብ ለጊዜው ፍጆታ ነው እንጂ ለረዥም ጊዜ ፍጆታ አይጠቅምም። ነገር ግን ይህ ኮሚቴ ኮሌጅ የሚባለው ትልቅ ትልቅ ለወደፊቱ የአሜሪካን ኢኮኖሚው ከፍ የሚያደርግና መጪውንም ደግሞ ትውልድ ለሀያ አንደኛው መቶ ክፍለ ዘመን በጣም ለተራቀቀ ቴክኖሎጂ የሚያደራጅ ነው እና እንደዛ ነው የሚታየው። እዚሁ የሀገር ውስጥ ፖሊሲያቸው ላይ እንቆይ። ስለ አሜሪካ የመካከለኛ ገቢ ያላቸው ዜጎችን ሲናገሩ ይህን የህብረተሰብ ክፍል የምንረዳበት ጊዜ አሁን ነው ብለዋል። ተንታኞች ይህንንም ከምኞት በላይ አይዘልቅም። የሪፐብሊካን ፓርቲውን ድጋፍ አያገኝም ነው የሚሉት። ያ እንግዲህ ይሄኛው መካከለኛው ገቢ ያላቸው ሚድል ክላስ የሚሏቸው በአንስ በአጠቃላይ ከሀያ አምስት ሺህ እስከ ሰባ ስድስት ሺህ ብር በየዓመቱ የሚያገኙ ናቸው። የእነኚህ ሰዎች ኢኮኖሚ መዳበር ከሀብታሙ ገንዘብ ተወስዶ እነዚህ ላይ ማዋል የስራ እድልን መክፈት እንደገና ታክስን ታክስን ከፍ ያደርጋል። ታክስ ህዝቡ፣ ሀብታሙ በተለይ ብዙ ታክስ እንዲከፍል ይደረጋል። ሪፐብሊካኖቹ እንደሚባለው እንግዲህ የሚደግፏቸው እና ራሳቸውም የሚያቀነቅኑት ለሀብታሙ ክፍል ነው እና የሀብታሙ ክፍል በታክስ እንዲጎዳ አይፈልጉም። ነገር ግን ዋናው ይሄ ሚድል ክላስ የሚባለው እየጠበበ እየጠበበ እየሄደ ሀብታሞች የጥቂት ሀብታሞች በብዙ ሀብት እያከማችሁ። ሌላው ደግሞ አብዛኛው ደግሞ ደሀ እየሆነ እንዲያውም እንደሚባለው የአሜሪካ አንድ ከመቶ ብቻ ነው ሀብታም ዘጠና ዘጠኙ ደሀ ነው፣ ደሀ እየሆነ ሄዷል። ግን የማእከል ገቢ ያለውን ማዳበር ኢኮኖሚውን፣ የአሜሪካን ኢኮኖሚ ከፍ ያደርጋል። የፖለቲካ ችግር ቀውስም ይቀንሳል። የሞራልም ደግሞ ጥያቄ ነው። ምክንያቱም ጥቂት ሰዎች ሀብታም እየሆኑ ብዙሀኑ ድሀ እየሆኑ የሆኑ ሲሄዱ የሞራል ጥያቄ ነው። ሀብታም ሀገር የተባለችው አሜሪካ ጥቂት ሰዎች የሰማይ ያህል ራቅ ያለ ሀብት እየኖራቸው ዘጠና ዘጠኙ ደግሞ ድሀ በሚሆንበት ጊዜ ያ የሞራል ጥያቄ ነው። ድህነት ሀብታም በሆነችበት ሀገር ድህነት እየሰፋ መሄዱ ራሱ የፖለቲካ ሁኔታም ያስከትላል። ማለት የፖለቲካውንም ያነቃንቃል፣ ሶሻል ሁኔታውን ያነቃንቃል። እና ዋናው የሞራል ጥያቄ ነው እና ሪፓብሊካኖቹ ፕሬዚዳንቱን ለመቃወም ብቻ ብለው የሚያቀርቡት ሀሳብ ነው እንጂ ለሀገሪቷ ጠቀሜታ እንደሌለ ነው የምታየው። እና በዛ አይነቱ ነው ማይሆን ወደ ውጭ ጉዳይ ፖሊሲ ንግግራቸው ከሄድን በተለይ አፍሪካን የሚመለከተው የኢቦላ ወረርሽኝ እንዴት መዋጋትና ማስወገድ እንደሚቻል ያመለከቱበት አንዱ ነው። እርስ እንዴት አዩት? ይህን እንግዲህ ይህ አሁን ግሎባላይዜሽን አለም እየጠበበች በምትሄድበት ጊዜ አንድ ሀገር በሽታ ሲነሳ አለም በሞላ በጥቂት ጊዜ ውስጥ ሊያጥለቀልቅ ይችላል። ስለዚህ የአሜሪካ ፖሊሲ ይህንን በሽታ ወደ እኛ አገር ሳይመጣ እዛው እንከላከል በሚል መንገድ ነው ኢቦላ የሚዋጉት የምዕራብ አፍሪካ አገሮች በተለይ ሶስት አገሮች እንርዳ ብለው እዛው እየረዱ ነው። ዋናው ግን እነኚህ አገሮች በትምህርት ላይ ትኩረት ማድረግ እንዳለባቸው፣ በጤና ላይ ትኩረት ማድረግ እንዳለባቸው፣ ድህነትን መዋጋት እንዳለባቸው ምክንያቱም እንደዚህ አይነቶቹ በሽታዎች ድንገተኛ ሁኔታዎች ሲፈጠሩ፣ ሲከሰቱ እነኚህ አገሮች ብቁ ቴክኖሎጂ፣ ብቁ የሰው ሀይል፣ ብቁ ተቋም የላቸውም። ጤንነትን በተመለከተ እንደምናውቀው ብዙ የአፍሪካ ሀገሮች የተማሩት ሀይሎች የተማሩ ወገኖች ዶክተሮች ከአገር እየኮበለሉ እየወጡ ነው። በአገሩ ሁኔታ ምክንያት እና የፖለቲካ ድባቡ እነኚህ ሰዎች አይረዳም፣ እና የውጭ እርዳታ ያስፈልጋቸዋል። ምክንያቱም ብቁ የሆነ ገንዘብ አያጠፉም፣ ብቁ የሆነ የፖለቲካ እርዳታ አይሰጡም። በዛ በዛ ምክንያት የግድ የውጭውን እርዳታ ያስፈልጋሉ። ፕሬዚዳንት ኦባማም ደግሞ እንደዚሁ እንደ ኢቦላ ያሉትን በሽታዎች ለመዋጋት አገሮችን እንረዳለን ብለዋል። አሸባሪዎቹን የሚዋጉትንም አገሮች እንደዚሁ እንረዳለን እና ፖለቲካል ፓርቲያቸው ብቻ ሳይሆን ተቃዋሚ የፖለቲካ ፓርቲም በዛ ላይ አንድ አቋም እንዲኖር ብለው የጠየቁት ይህንን ነው። እንግዲህ ሪካንንም ደግሞ የሚመለከት ይሄ ምስሎች ይታየኛል። የበሽታ ጉዳይ፣ የአሸባሪ ጉዳይ እነዚህ እነዚህ ነገሮች ከዛው ንዋጋ ወደኛ ሳይመጡ የሚል አቋም ነው ያሳዩት እና ትልቅ ትልቅ አቋም ነው። መልካም። በመጨረሻም ሽብርተኝነትን በተለይም እንደ አይሲስ ያሉ የኢራቅና ሶሪያ ጽንፈኞች ላይ ኃይል ለመጠቀም ምክር ቤቱ ስልጣን እንዲሰጣቸውም ጠይቀዋል። ይህን ካዩልኝ አበቃለሁ። ዶክተር ጌታቸው እሺ። እንግዲህ የተቃዋሚው ክፍል አሸባሪዎችን ለመዋጋት እርምጃ መውሰድ አለብን፣ በዛ ላይ ሪፐብሊካን ነን ዴሞክራት ነን ብሎ መለያየት የለብንም፣ ለዓለሙ በሞላ አንድ አቋም ማሳየት አለብን፣ በአንድ ቋንቋ በአንድ አፍ መናገር አለብን እና እዛ ላይ አመራር መስጠት አለብን ብለው ነው እንትን ያሉት። እንዋጋለን አሸባሪዎቹን። ያንን ስናደርግ ግን በእኛ መካከል የፖለቲካ ልዩነት መኖር የለበትም። ለዓለም በሞላ አንድ አይነት አመራር፣ አንድ አይነት አቅጣጫ መስጠት አለብን የሚል ተስፋ የሚሰጥም መልዕክት ነበረ ያስተላለፉት ፕሬዚደንት ኦባማ። ይቅርታ ዶክተር ጌታቸው አበቃለሁ ካልኩ በኋላ ሌላ ጉዳይ ትዝ ስላለኝ ማንሳት ይኖርብኛል። የሪፐብሊካን ፓርቲ ተወካይ ለፕሬዚደንቱ ንግግር ትናንት ምላሽ ሰጥተዋል። ባጭሩ፣ አይን ካዩልኝ የምር አበቃለሁ። እሺ እሺ፣ በጣም ጥሩ። እንግዲህ ፕሬዚዳንቱ በሚናገርበት ጊዜ የአንድ ፖለቲካል ፓርቲ አካል ስለሆነ፣ ሌላኛው ደግሞ የፖለቲካል ፓርቲ አካል እንደዚሁ ንግግር መልስ ይሰጣል ምላሽ ይሰጣል ላቀረበው ሀሳብና ላቀረበው ሁኔታ። እና በዘንድሮው ጊዜ ሪፐብሊካኖቹን ወክለው የተናገሩት ወይዘሮ ጆኒ ኤርንስት የሚባሉ የአይዋ ተወካይ ናቸው። አይዋ ለመጀመሪያ ጊዜ ሴት ስትልክ ነው። እንግዲህ መልእክትም አለው ይሄ ምክንያቱም ሪፓብሊካኖቹ የሴቶችን ድምጽ ስለሚፈልጉ ሴት ተናጋሪ እንድትሆን አድርገዋል መልስ ሰጪ እንድትሆን አድርገዋል ምክንያቱም የአሜሪካ ህዝብ አምሳ አንድ ከመቶ ሴቶች ናቸው እና እነኚህ ሴቶች ደግሞ በብዛት የሚደግፉት ዴሞክራቶቹም ስለሆነ ያንንም እርዳታ ድጋፍ ከሴቶች ለማግኘት ነው እና እኚህም ሴትዮ ያው አንዳንድ ያነሷቸው ነገሮች አሉ ለምሳሌ አይሲስ የተባለውን ለመዋጋት በተለይም ደግሞ በኢራን ላይ ያለው ሁኔታ አንስተዋል። እንግዲህ መልሱ ትክክል ነው ትክክል አይደለም፣ እሱ ወደፊት የሚታይ ነው። ግን በሪፐብሊካን ፓርቲ ለዲሞክራት ፓርቲው ጥያቄና ሀሳብ መልስ መስጠት አለባቸው። እንዲሁም ደግሞ በተጻራሪው ፕሬዚዳንቱ ሪፐብሊካን ከሆነ ዴሞክራቲክ ፓርቲው እንደዚሁ መልስ መስጠት አለበት። እና የሀሳብ ግጭት ነው የኔ ሀሳብ ይበልጣል፣ ያንተ ሀሳብ ውድቅ ነው የማለት ሁኔታ ነው። እና በዛ አይነቱ ነው የሚታየው። ደግሞ ይህ ጤናማ የሆነ የፖለቲካ ሂደት ነው። ዶክተር ጌታቸው መታፈሪያ እዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት በሚገኘው በሞርገን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ለጊዜው በጣም አመሰግናለሁ ዶክተር ጌታቸው። እኔም አመሰግናለሁ። ግያችል ነኝ ሰሎሞንና ዶክተር ጌታቸውን በድጋሚ ላመስግንና ወደ ተከታዩ ዝግጅታችን እንለፍ። ሴቶችና ቤተሰብ በዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር ዩኤስኤ አይዲ አማካይነት የንግድ አሰራር ስልጠና የተከታተሉ በግብርና ምርቶች ንግድ ላይ የተሰማሩ ኢትዮጵያውያን ሴቶች በስራቸው ውጤት እያስመዘገቡ መሆናቸውን ገልጸዋል። ሂልተን አዲስ ሆቴል ውስጥ ዛሬ በተከናወነ ስነ ስርዓት ስልጠናውን ማጠናቀቃቸው የተገለጸው እነዚህ ወደ መቶ የሚጠጉ ሴቶችና ሌሎች ተጠቃሚዎች ግንዛቤያቸው ማደጉንና የንግዳቸው እንቅስቃሴ መጨመሩን ለቪኦኤ ተናግረዋል። ሌሎች ሴቶችን ማሰልጠኑን እንደሚቀጥል ዩኤስኤአይዲ አስታውቋል። እስክንድር ፍሬው ነው ከአዲስ አበባ የላከልን። ከምዕራብ ጎጃም ፍኖተ ሰላም ከተማ ለመጣችው ወጣት አመለ ወርቅ ዘለቀ ተቀጥሮ መስራት አማራጭ ሆኖ አያውቅም። በግል መንቀሳቀስ የራሷን ንግድ መጀመር የመጀመሪያ ምርጫዋ ነበር። ጸጉር ቤት ከፍታ ታውቃለች። ሌሎች ዘርፎችንም ሞክራለች። የግብርና ምርት ንግድ ወደሚባለው ዘርፍ ከገባች ግን ገና አንድ አመቷ ነው። እናም ዶሮ እርባታና መኖ ማቀናበር የስራ ዘርፏ ሆኗል። ይህም ሆኖ የአሁኑን ጨምሮ በተለያዩ የንግድ መስኮች የተሰማራችው ግንዛቤው ኖሯት አካሄዱን አውቃበት አይደለም የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የሰጠው የንግድ አመራር ስልጠና ግን አይኔን ከፈተው ትላለች። ውጭና ገቢም በደንብ መመዝገብ ችያለሁ እና አጭርም ቢሆን በደንብ ነው። በቃ ሁሉንም ነገር በመዝገብ ነው የምንሰራው። ብዙ ነገር ነው ያስተማሩን። ስለ ስለዚህ ሰው ኃይል አስተዳደር፣ የራሱ መሪ መሆን ማለት ምን ማለት እንደሆነ፣ እንደገና ደግሞ ሌሎች የምናሰናጥናቸው ሰዎች አሉ። ከዚህም በኋላ እሱን ሁላ ተምረንበታል። በዚህ ላይ ደግሞ በደንብ የመናገር ስለተ አይንም አዳብሮልኛል። ያየው ነው አዎ፣ ይሄ ሁሉ ጥሩ ነው። እውነት ለመናገር በጣም ብዙ ጠቅሙ ወደዚህ ቢዝነስ ስገባ ወደ ሆኑ ነው ወደዚህ ስልጠናም ነው የገባን ስድስት ወር ሰባት ወር ነው የሰለጠን ነው። ቶሎ ነው የገባ ነው ግን ሰፊ ነገር ነው ያሳወቀኝ። ለወደፊት ጥሩ ነገር እንደማደርግ እርግጠኛ ነኝ። ዛሬ በአንድ ዓመት ውስጥ ብቻ በንግድ እቅድ ፈጠራ የዩኤስሲአይዲ ተሸላሚ በሆነችበት የዶሮ እርባታ ስራ የተሻለ ውጤት እያገኘች መሆኑን አመለወርቅ ትናገራለች። የተነሳት የተወሰነውን ቤቱ ምናምን በራሳችን ካፒታል ነው የሰራ ነው እህቴ ሁለት ነን ነው የምንሰራው። ዶሮ ቤቱን ማለት ነው። አዎ፣ በራሳችን ካፒታል ነው የሰራ ነው የተወሰነን ብድር አስገባ ነው። ሁለት መቶ ዶሮ ነው መጀመሪያ ያስገባ ነው አምና ላይ ማለት ነው። ሁለት መቶ ሴት ዶሮ፣ መቶ ወንድ መቶ ሴት ነው የገባው። ከዛ ዘጠና ስምንት ፐርሰንቱን ማለትም መቶ ዘጠና ስድስት ዶሮ ጫጩቶችን አሳድገን በ45 ቀናቸው ለሌሎች ሌሎች ወረዳዎች ሸጠናል። ጫጩቶች ያስገባችሁት? አዎ የአንድ ቀን ጫጭቶች ናቸው የሚገቡት። ከዛ እንዴት እያለ ቀጠለ። ከዛም በኋላ ያው የንግግር ችሎታ ይም ጨምሯል ነበረ መሰለኝ። ንግግር ችሎታችን ተጠቅመች ንገሪ የጫጭት ችግር አለብን። ከመንግስት ነበር የምንቀበለው። አሁን በዚህ አመት ነው ወደ ግል የገባን እንጂ የመንግስት ነው። ሰው ወስኖ የሚሰጥህ ነገር ነው። ይህንን አዲስ አድጉ ተብለን የሚሰጠን በዛ መሰረት ነው ያ አምና ያሳደግ ነው ማለት ነው። በዚህ አመት የዘጠኝ ሺህ ጫጩቶችን የማሳደግ እቅድ ያለን አሁን 3000 ደርሰናል። 3000 የማሳደግ ማለት ነው። የተሸለምሽው 3000 ስለደረሳችሁ ነው? ነው አይደለም። ቢዝነስ ፕላኑ የዶሮ እርባታን እርባታንና መኖ ማቀናበር እቅዳችን ነውና ሁለቱን አቀና እንትን በሁለቱ ቢዝነስ ፕላኑ በቢዝነስ ፕላኑ ነው የተሸለምሽው። በንግድ እቅዱ ነው የተሸለምሽው። አዎ በሱ ነው የተሸለምሽው። አብዮት በሺር ሌላዋ የፕሮግራሙ ተጠቃሚ ናት። በቁም ከብት ሀብት በሚታወቀው ቦረና ያደገችውና መኖሪያዋን በአዋሳ ያደረገችው ታታሪ ወጣት በማደለብ ስራ ላይ ተሰማርታለች። ዘርፉን እንዴት እንደመረጠችው በማብራራት ትጀምራለች። ቤተሰቦች ያው ከድሮ ከከብት ጋር ስለኖር እንደገና በከብት ላይ ብዙ አልተሰራም። ስለዛ ከብቶቻችን ወደ ውጭ እየወጡ ናቸው። በተረፈ ደግሞ እዛ አካባቢ ያሉ ከብቶች ኦርጋኒክ ከብቶች ናቸው፣ የሳር ከብቶች ናቸው። እዚህ ግን በተለያየ ነገር ነው የሚደልጉት እና ጥሩ ከብቶችን ከማቅረብ ያላረሱ ከብቶች ናቸው ለስጋ የሚሆኑ ከብቶችን እሱ እሱን ነገር ከማቅረብ የተነሳ እና ስራ ለማስጣር ሳስብ እሱ መስራት እንዳለብኝ አሰብኩኝ። ሰዎች አማከሩሽ ወይ ስራሽ መጣለሽ? አይ ሰዎችንም አማከር ያለው። በእርግጥ ግን ቤተሰብ ቤተሰብ ከዛ ያው መስራት ጀመርኩ ስራ ውስጥ ተገባው ማለት ነው። እሺ ምን ያህል ገቢ ያለው ይሄ ስራ ምን ደረጃ ላይ ነው ያለሽው? ስትለኪው ገቢው ጥሩ ነው፣ ነገር ግን ገበያው ከባድ ነው። አሁን ከብቶች በብዛት ወደ ውጭ የሚወጡ አሉ፣ ኮንትሮባንድ። እንደገና ደላሎች በጣም ከባድ ናቸው። እና ገቢው መልካም ነው፣ ጥሩ ነው። አሁን ከአሜሪካ አለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ስልጠና መውሰድ የጀመርሽው መቼ ነው? ስልጠና ውስጥ ምን አስገኘልሽ? ስልጠና የገበያ ትስስርን አሁን ድሮ ገበያ አናገኝም ነበር እና ከተለያዩ የገበያ ትስስርን እንድናገኝ ረድቶናል። እንደገና ገበያችንን እና ወጫችንን ይሄንን እንድናቀር ረድቶናል። ስለዚህ ጥሩ ነው። ዩኤስኤአይዲ ባዘጋጀውና የኢትዮጵያ ቀዳማዊት እመቤት ሮማን ተስፋዬ በኢትዮጵያ የአሜሪካ አምባሳደር ፓትሪሻ ሀስላክና ሌሎች እንግዶች በተገኙበት ስነ ስርዓት የእነዚህ ነጋዴ ሴቶች ተሞክሮ ቀርቧል። የላቀ ውጤት ላመጡትም ሽልማት ተበርክተዋል። በዩኤስኤአይዲ የገንዘብ ድጋፍ የሚደረግለትን ይህንኑ የስልጠና ፕሮግራም የሚያስተባብሩት ቬኔሳ አዳምስ ለቪኦኤ እንዳሉትም በእነዚህ ሴቶች ላይ እየታየ ያለው ውጤት ከፍተኛ ነው። የሚታየው መሻሻል በእርግጥም የሚማርክ ነው። ሴቶቹ የተማሯቸው ነገሮች ተዋህደዋቸዋል። ራሳቸውንም አቀናጅተዋል። የተወሰኑት ሲለወጡና ንግዳቸውን ሲያስፋፉ እናያለን። ጅምላ ብቻ የሸጡ የነበሩ ችርቻሮ ጀምረዋል። የተወሰኑት ደግሞ ወደ ጅምላ ንግድ ሄደዋል። ሌሎች ደግሞ ለውጭ ገበያ ማቅረብ ጀምረዋል። በሥነ ሥርዓቱ ላይ የተገኙት ቀዳማዊት እመቤት ሮማን ተስፋዬም ፕሮግራሙ በሴቶች ላይ ለውጥ እያመጣ መሆኑን አብራርተዋል። ይህ ኔትወርክ በስራ ፈጠራ ላይ የተሰማሩ ሴቶች ሂደት ተወዳዳሪና አትራፊ እንዲሆኑ በማድረግ በሕይወታቸውን ምርታዊ ለውጥ ያመጣል የሚል ትልቅ እምነት አለኝ። ዛሬ በእንዲህ ያለው ሁኔታ እንድንሰባሰብ ምክንያት የሆኑን ከኦሮሚያ፣ ከትግራይ፣ ከደቡብ ብሔር ብሔረሰቦች ሕዝቦች እንዲሁም ከአማራ የተውጣጡ ወደ አንድ መቶ የሚሆኑ የፕሮግራሙ ተጠቃሚና የመጀመሪያ ዙር ስልጠና ተሳታፊ ሴቶች ዛሬ ደግሞ የበለጠ እንደገባኝ ሌሎችንም ለማሰልጠን እንደ አሰልጣኝ የሰለጠኑ ናቸው። እነዚህ ሴቶች በዚህ መድረክ መገኘታቸው ለዚህ በተሳካ ዓላማ አሁን ማሳያ ነው። የአሁኑን ስልጠና ያጠናቀቁት የመጀመሪያ ዙር ሰልጣኞች መሆናቸውን የጠቀሱት አስተባባሪዎቹ ሁለተኛው ዙር ስልጠና ደግሞ የፊታችን መያዝያ እንደሚጀመር አስረድተዋል። በፕሮግራሙ ተሳታፊ ከሆኑ ነጋዴ ሴቶች ጋር ያደረግኩትን ተጨማሪ ቃለመጠይቅ በሌላ ፕሮግራም እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እናመሰግናለን እስክንድር። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚሰራጭላችሁን የረቡዕ ምሽት ፕሮግራም ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ የተሟጋችና የኢንተርኔት ጸሐፊ የራኢፍ ባዳዊ የሰብአዊ መብት አያያዝ በከፍተኛ ደረጃ ያሳስባታል። ሐሳቡን በነጻነት የመግለጥ እንዲሁም የማምለክ መብቱን በመጠቀሙ ከተፈረደበት የአስር ዓመት እስራት በተጨማሪ አንድ ሺህ ጅራፍ ግርፋትም ተበይኖበታል። የመጀመሪያውን ዙር ግርፋት ከአስራ አንድ ቀናት በፊት አጠናቋል። የዩናይትድ ስቴትስ መንግሥት ለሳውዲ ባለሥልጣናት ባስተላለፈው መልእክት ይህን በማካሄድ ላይ ያሉትን አሰቃቂ የግርፋት እርምጃ በአስቸኳይ እንዲያቆሙና የራይፍ ባዳዊን ክስም እንደገና እንዲመረምሩና እንዲያጣሩ ጥሪ አቅርቧል። እንደ አውሮፓ አቆጣጠር በ2014 ባዳዊ ላይ ከተወሰነው የ1 ሺ ጅራፍና የ10 ዓመት እስራት በተጨማሪ በእስልምና ላይ ጸያፍ ቃላት መሰንዘሩና ራሱንም እስልምናን በመሳደቡ አንድ ሚሊዮን ሪያል ማለትም 266665 ዶላር እንዲከፍልም ተበይኖበታል። ዋናዎቹ የባዳዊ ክሶች መሰረት ያደረጉት ሳውዲ የነጻነት ኔትወርክ ማለትም መረብ የተሰኘ የኢንተርኔት አገልግሎት በማቋቋሙ ላይ ሲሆን በዚህም አማካኝነት የፖለቲካና የማህበራዊ ውይይቶች ይስተናገዳሉ። የመናገርና የማምለክ ነጻነት ይነገርባቸዋል። የሕፃናትና የጾታ እኩሉነት ይሰበክበታል። እነዚህ ናቸው ዋና የክሱ መሰረቶች። ባዳዊ የከፈተው ይህ ሳውዲ የነጻነት ኔትወርክ እንደ አውሮፓ አቆጣጠር ባለፈው ዓመት 2014 ግንቦት ወር ላይ በጀዳው ፍርድ ቤት ትእዛዝ እንዲዘጋ ተወሰነበት። ፍርዱም በራሱ በባዳዊ ላይ የተላለፉበት ብይኖች አካል ነው። ዩናይትድ ስቴትስ ይህን ኢፍትሃዊ ብይን፣ እንዲህ አይነቱን የመናገር፣ ሐሳብን የመግለጥ እና የማምለክ መሰረታዊ የሰው ልጆች መብቶችን መገደብ በጽኑ ትቃወማለች። አገሮች ሁሉ ሳዑዲ አረቢያን ጨምሮ እነዚህን መሰረታዊ መብቶች እንዲያከብሩም ታሰባብላለች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን ለዛሬ ረቡዕ ምሽት ያሰናዳ ናቸው ዝግጅቶች ተጠናቀዋል። ያስተናገድናችሁ ቆንጆ ታየ እና እኔም ሰሎሞን አባተ በቴክኒሽያኑ ዊት ጃክሰን ዊት ፕሮግራም በመራልን ቴሌላይን ባክና በመላ ባልደረቦቻችን ስም እንሰናበታለን። የትግርኛ ዝግጅት ይቀጥላል። እኛ በኩል ነገ እንገናኛለን። ደህና እደሩ። Thank